ነቀምትና ሐረማያን ጨምሮ በተለያዩ የኦሮሚያ አካባቢዎች የጸጥታ ኃይሎች ትናንትና ዛሬ በሰው ላይ ድብደባና እስራት እየፈጸሙ ነው ሲሉ የኦሮሞ ፌዴራሊስት ኮንግረስ ዋና ጸሐፊ አቶ በቀለ ነጋ ተናግረዋል። ሰለሞን ገተል፣ እሺ አመሰግናለሁ አዲሱ። ነቀምት ውስጥ ሰዎች በጅምላ እየተያዙና እየታሰሩ ነው የሚባል መረጃ እንደደረሰን ወደዚያው ደውዬ ነበር። ማምሻውን አንድ የከተማይቱ ነዋሪ ነኝ ያሉ ሰው ነው ያነጋገርኩት። በኦሮምኛ ልናገር ወይ? አይችሉም፣ በአማርኛ ቢሆን እመርጣለሁ። እሺ በቃ ከተሰባበረ ይቅርታ አድርጉልኝ። ምንም ችግር የለውም፣ በደንብ ነው የሚናገሩት እኮ። አሁን እየሰማዎት ነው። እሺ፣ ያው ዛሬ እኔ ኢንፎርሜሽኖች ነቀምት ነው የምኖረው ሰው እየተገረፈ ነው፣ እየተደበደበ ነው። በአድማ በታኝ፣ በፌዴራል በፖሊስ ሰው በሰላም ወጥቶ መግባት ራሱ እየከበደ ባለ ደረጃ ላይ ነው ያለ ነው። ምን እየተፈጠረ ነው ያለው? እስኪ ንገሩኝ በዝርዝር የሆነውን ነገር። ዛሬ ደግሞ ዝም ብሎ ተማሪዎች ከትምህርት ቤት እየወጡ በፌዴራልና እንትን እየታጀበ ነው ከተማው ራሱ በቃ በነሱ አንዳንድ ሰው ይዞ ነው ያሉት። ይገርፋሉ፣ ይደበድባሉ ሰው ሲወጣ ሲገባ ይደበደባል። ዛሬ አሁን እንደ ምሳሌ ለመናገር የምፈልገው አንድ የሆነ ልጆች አሉ። አባትና እናት የላቸውም። እነሱ ከቀን ስራ እየገቡ ከአንዱ ስሙ አዲሱ ቶላ ይባላል። አንዱ አንዱ ቶላ ደግሞ ሴቷ ደግሞ የአደኒ ቶላ ትባላለች። ወንድምና እህት ናቸው። ወንድምና እህት ናቸው እና ደብድቦ ጥርሳቸውን ሰብሮ ይዞ ወጡ። በጣም እየፈራን መኖር ራሱ ዲሞክራሲ የሚባሉን ቀርቶ መኖር ራሱ እያሰጋ ነው። ምስራቅ ወለጋ ላይ ማለት ነው። ከጎቡሰዮ ወረዳ የሚባል አንዳለ፣ ጉደያ ቢላ ወረዳ የሚባል አንዳለ። እንደ ፍቃዱ እንደ ፈለግ ነው። ልብስ ራሱ መልበሱ ራሱ እየከበደብን ነው። ጥቁር ልብስ መልበስ ማሊክት አለው ተብሎ እየተደበደቡ አስተማሪዎች ራሳቸው አስተማሪ፣ ሃይስኩል አስተማሪ አንዱ ታስሯል አሁን ሁለት ወር ተወሰነበት ፍርድ ቤት ራሱ በእነሱ እንትን ነው የሚሰራ እንጂ በህግ አይደለም። እና እንደዚህ እንደዚህ አይነት ውስጥ ነው ያለን። ለምንድን ነው የታሰሩት እኚህ ሰው? ጥቁር ልብስ ለበስኪ ይሄ ለምንድን ነው ጥቁር ልብስ የለበስኮ ብሎ አንድ አምስት ሰው አስሮ ነበር። ከነሱ እሱም ይዞ አሰሩት። አሁን ተለቀዋል አልተለቀም። ሁለት ሁለት ወር ተወሰነበት በፍርድ ቤት ማለት ነው። ለምን ምን አደረግክ ተብለው ጥቁር ልብስ ለበስክ። ሁለተኛ ደግሞ ወረቀት ቤት ተገኘ ይባላል። ግን ፖሊሶች ነው ይዞ እዛ ውስጥ ደግሞ የገቡት ለቤት ፍተሻ ማለት ነው ወረቀት እንዴ። እንደዚህ አይነት ልብስ ለበስክ ተብሎ ይፈረድበታል እንዴ? በፍርድ ቤት አለ እንዴ? በሕጉ በኢትዮጵያ ምን ህግ አለ? ህግ እኮ የለም። በቃ አሁን በኢትዮጵያ ህግ አለ ብለን እኮ እና ምን የምኛ ለዛ ነው ወዲና ወደ የጮን። አሁን አንድ የፖለቲካ እንትን ካለ ፖለቲካ ተቀናቃኝ ካለ ፖለቲካ ተቀንቃኙን ኦሮሞ ከሆነ ወደ አባው አማራ ከሆነ ወደ ቅንጅት፣ ሶማሊያ ከሆነ ወደ ኡጋደን እንደዚህ እንደዚህ እየፈረጁ እስላም ከሆነ ወደ ሾሮር ኬሳ እና እንደዚህ ወደ አሸባሪ እንትን እያሉ በቃ እያሰሩ፣ አሁን ኢትዮጵያ እኮ እስር ቤት ነው ያለ። ዛሬ የታሰሩ ሰዎች አሉ። ዛሬ አው ብዙ ተማሪዎች ታስሯል። ብዙ ሰዎች ታስሯል። ግን እነሱ ኢንፎርሜሽን አይሰጡም። ሄዶ ከጠየቁም ደግሞ የሚጠይቀውን ሰው ወደ እስር ቤት ነው የሚያስገቡት። ሰው ራሱ በቃ አንድ ሁለት ሰው ከኖ የሚነጋገር ሰው ከተገኘ መደብደም ነው ሁለት ሰአት አንድ ሰአት ማታ ከሚሽጥ ሰው ሰራተኛ ከስራ ስገባ አንዳንድ ሻይ ቦታ ማረፊያ ቦታ ተቀምጦ ስገባ ይደበደባል፣ ይታሰራል። እዚህ ደረጃ ላይ ነው ያለ ነው። ሰዓት እላፊ ታውጇል እንደ ነቀምት ላይ አልታወጀም። ለዛ አይደለም እንዴ? አሁን እኮ ከሁለት ሰዓት በኋላ ከአንድ ሰዓት በኋላ ወዲህና ወዲህ መንቀሳቀስ ሰው ግራና ቀኙን እያየ በፍርሃት ነው፣ በቃ ኑሮ አሁን በፍርሃት ነው። ስለ ጉዳዩ የደረሳቸው በጥልቀት የሚያውቁት ነገር እንዳለ ለመጠየቅ ወደ አዲስ አበባ ደውዬ የኦሮሞ ፌዴራሊስት ኮንግረስ ዋና ጸሐፊና የመድረክ ሥራ አስፈጻሚ ኮሚቴ አባል የሆኑትን አቶ በቀለ ነጋን አነጋገርኩ። በተለይ ዛሬ አንድ ሶስት ቦታ ሪፖርት ደርሶናል። የት የት ነው? አንደኛ ነቀምት። ነቀምት ያው ድብደባ፣ ዝም ብሎ መንገድ ላይ የሚሄድ ሰው ይዞ መደብደብ ነገር አለ። አርሲ ነገሌ ትምህርት ቤት አስረኛ ክፍል ማነው ማትሪክ ተፈትነው የሚገቡ ልጆችን መኪና አዘጋጅተው ከፈተና ሲወጡ እየደበደቡ ወደ መኪና የወረወሩ ነበረ። ጀልዱ ላይ እንደዚሁ ግንደበረት ላይ ዝም ብሎ የተሰጠ ትዕዛዝ ይመስለኛል። እንግዲህ እኔ እንዴት እንዴት ዩኒፎርም ሊሆን እንደቻለ አይገባኝ። ወደ መኪና ያወረውሩ ነበር ማለት ምንድን ነው የሚያደርጓቸው? ወደ እስር ቤት ነው። መኪና አዘጋጅተው ልጆቹ ከፈተና ጨርሰው ሲወጡ እየደበደቡ ወደ እስር ቤት ይወስዳሉ ነው የተባል ነው። ዛሬ ስንት ሰው ታስሯል በዚህ ሁኔታ? እንግዲህ እኔ ዛሬ የሰማሁት ወደ ነገሌ አፍሲላ አስራ ሶስት ተማሪዎች ግንደበረት አቡና የሚባል ላይ ወደ ሀያ የሚሆኑ በቀምቴ ላይ እንግዲህ ትክክለኛ ቁጥራቸው የለኝም። ያው እየታሰሩ ነው ማለት ነው። ዛ ድብደባ አለ። ጉዳትም የደረሰባቸው ልጆች አሉ ነው የሚባለው። ጉዳት ማለት ምን አይነት ጉዳት ነው? ጥርስ የተሰበረ ልጅ አለ። እንደ አባትና እናት የሌለው ኦርፋን ልጅ ጥርሱ ተሰብረዋል አሉ በድብደባ። እሱ ለቀምት ላይ ነው እንግዲህ የደረሰን። እዛ የታሰረ ሰው መኖሩን ሰምታችኋል? አዎ፣ ታስረዋል ነው የሚሉን። ልጆቹን እየደበደቡ ያስሯቸዋል ነው ያሉት። ሌላስ አካባቢዎች አሉ እንዲህ አይነት እንቅስቃሴ ያለባቸው? አለማ ዩኒቨርሲቲ ደግሞ ትላንትና አስር ልጆች ታስረዋል። ታፍነው ተወስደዋል ከዩኒቨርሲቲ ነው የተባለ ነው። ታፍነው ተወስደዋል ማለት ምን ማለት ነው? ሳይታወቅ ነው ወሳጃቸው፣ ጠፍተዋል። ምንድን ነው የሆነው? ወስደዋቸዋል። ያው ከዩኒቨርሲቲ ከግቢ ውስጥ ፖሊሶች ታይሎች ወስደዋቸዋል ነው የተባለው። ማለት እንደወሰዷቸው እስካሁን ማወቅ አይቻልም። የደንብ ልብስ የለበሱ ናቸው የወሰዷቸው? አዎ ምንድን ነው እንደዚህ አሁን የጠሩልኝ አካባቢዎች ላይ እንደዚህ አይነት እንቅስቃሴ እየተካሄደ ያለበት ምክንያት ምናልባት መረጃ ካለዎት እንግዲህ እኔን የነገሩኝ ያው ባለፈው ሰልፍ ወጥቷል ህዝቡ ሰላማዊ ሰልፍ መቼ መብት ነው ጥያቄ አቅርበዋል በዛ ሳባ ይመስለኛል በዛ ሳባ ነው ነው ያሉት የቀሰቀሳችሁ ናችሁ እንዲያረጋችሁ ናችሁ እየተባለ ተማሪዎቹ በዚያ ምክንያት ነው እየታሰሩ ያሉት እየተደበደቡ ያሉት። አቶ በቀለ መቼም እርስዎ የኦሮሞ ፌዴራሊስት ኮንግረስ ዋና ጸሐፊ ኖት፣ የመድረክም የትልቁ ተቃዋሚ ጥምረት የስራ አስፈጻሚ ኮሚቴ አባል ኖት እና እርስዎ የሚነግሩን ነገር ተአማኒ ነው ብለን ነው የምናምነው። ለመሆኑ እነዚህ መረጃዎች በደረሷችሁ ጊዜ ለማጣራት፣ በቀጥታ ቀረብ ብሎ ለመከታተል የምታደርጉት ጥረት አለ? አዎ እንግዲህ አባሎቻችን እዚያ አሉ ፓርቲ አባሎቻችን ተወካዮቻችን አሉ። እነሱ ናቸው ዋናው በመሬት ላይ ያሉት። እነሱ የሚሉን ነገር እውነተኛ ነው ብለን ነው የምንወስደው እኛ ምክንያቱም የዋሹበት ምክንያት የላቸውም። ለመንግስት አካላት እስኪ ያቀረባችሁት አቤቱታ ስሞታ አለ? እስካሁን ድረስ ይህ ነገር ከተፈጠረ ወዲህ እንግዲህ ትናንትና ሀረማያ ላይ እንደዚህ አይነት ሁኔታ ከተፈጠረ ዛሬ ደግሞ በሶስት አካባቢዎች የሚነግሩኝ ሁኔታ ካለ መድረክም ይሁን ኦሮሞ ፌዴራሊስት ኮንግረስ አንዳች ድምፅ ማሰማት ይኖርበታል ብለን እናስባለን። ትክክል ነው። ትክክል ነው። እኛ እንግዲህ አሁን ያው ይሄንን ነገር ለመንግስት ማሰማታችን መንግስት መቼም ያውቀዋል ብለን ነው የምንገምተው። ምክንያቱም ኮማንድ ፖስት ተቋቁሞ በኦሮሚያ ውስጥ እየተንቀሳቀሰ ነው ነው የተባል ነው በይፋ በሚዲያ ነው የተነገረው። ይሄ ሰሞኑንም ደግሞ ያው እንግዲህ እየተነገረ ያለ ነገር አለ። እንግዲህ መንግስት አያውቀውም የሚል ግምት የለንም። ይሄንን እኛ ያው ያለን አማራጭ ግን መልሰን ለሱ ማመልከት ስለሆነ አያውቀውም ከሚል ሳይሆን፣ አንደኛ እናንተ ማብራሪያ እንዲሰጣችሁ ምን እንደሆነ እየተካሄደ ያለው ለምንድን እንደሆነ እየተካሄደ ያለው፣ ሁለተኛ መወሰድ አለበት የምትሉት እርምጃ ካለ እነዛ እርምጃዎች እንዲወሰዱ የጠየቃችሁበትን ሁኔታ ለማለት ነው። አዎ እንግዲህ ሰብስበን እነኝህን ነገሮች አንድ ላይ አጠቃለን እዚህ ነገ ተነጎዳ ውስጥ ያንን እናደርጋለን። ስለ ሁኔታው ከመንግስት አካል የሚሰጥ መልስ ካለ ለመጠየቅ ቀደም ሲል ቃል በገቡልን መሰረት ወደ ኦሮሚያ ብሔራዊ ክልላዊ መንግስት የመንግስት ኮሚኒኬሽንስ ጉዳዮች ቢሮ ኃላፊ ወደ ወይዘሮ ራቢያ ኢሳ ለበርካታ ጊዜ ደውለን ነበር ስልካቸው አንድም ዝግ እንደሆነ ይናገራል አሊያም የመያዝ ምልክት ነው በተከታታይ የሚሰጠው አሁንም በተለመደው ሁኔታ የመንግስትን ምላሽ ባገኘን ጊዜ ከተጨማሪ መረጃ ጋር ይዘንላችሁ እንመለሳለን ሰሎሞን አባተ ነኝ ለአሜሪካ ድምፅ ዋሽንግተን